በመጭ ወር በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ በምርጫ ውድድሩ ከተሸነፍኩ የምርጫው ውጤት ተጭበርብሯል ማለት ነው ያሉትን የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ነቅፈዋል። ትራምፕ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ማድነቃቸውንም ከዚህ ቀደም ተሰምቶ የማያውቅ ሲሉ ነቅፈውታል። ፕሬዚዳንት ኦባማ ይህን የተናገሩት በትናንትናው ዕለት ለስራ ጉብኝት ወዲህ ወደ ዩናይትድ ስቴትስ ከመጡት የኢጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ጋር አብረው በሰጡት ጋዜጣዊ መግለጫ ነው። የአሜሪካ ድምፅዋ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርበዋለች። ፕሬዚደንት ባራክ ኦባማ ምንጊዜም ቢሆን ጸረ ሩሲያ የሆኑት ሪፑብሊካውያን እንዴት ትራምፕን እንደሚደግፉ ለመረዳት ያዳግታል ብለዋል። ሚስተር ትራምፕ ሚስተር ፑቲንን ማሞካሸት መቀጠላቸውና ብዙዎቹን ፖሊሲዎቻቸውንና በፖለቲካ ላይ ያላቸውን አያያዝ በተምሳሌትነት የሚከተሉ የሚመስሉበት ደረጃ ላይ መድረሳቸው ራሱ ከዚህ ቀደም በአሜሪካ ፖለቲካ ያልታየ ነገር ነው። ፕሬዝደንቱ አያይዞውም አንድ ለፕሬዝዳንትነት የሚወዳደር ሰው ምርጫ ከመካሄዱ በፊት አስቀድሞ የምርጫው ሂደት ተጭበርብሯል ሲል አይቼም ሰምቼም አላውቅም ብለዋል። ትራምፕ በዩናይትድ ስቴትስ ለሚካሄደው ምርጫ የተናገሩትን ነው ፕሬዚዳንቱ የነቀፉት። ምርጫ በሚካሄድባቸው ቦታዎች ለማጭበርበር መሞከር ሁሉ ይፈልጋሉ። የእምነት ማጉደል ተግባር በሚፈጸምባቸው ብዙ ከተሞች የምርጫ ድምፅ ማጭበርበር የተለመደ ነው። የዩናይትድ ስቴትስ የምርጫ ሂደት በማዕከላዊነት ደረጃ ስለማይካሄድ ለማንኛውም አይነት የማጭበርበር ተግባር አያመችም። በምርጫው ውጤት ላይ የወሳኝነት ቦታ አላቸው በሚባሉት በርካታ ክፍላተ ግዛት የሚካሄዱትን የምርጫ ሂደቶችን የሚቆጣጠሩትና የሚመሩት ሪፑብሊካውያን ባለስልጣኖች ናቸው ሲሉ ፕሬዝደንት ኦባማ አስገንዝበዋል። ጨዋታው ገና ሳበቃ አበቃ መነጫነጭ የምትጀምር ከሆነ፣ እናም ሁኔታዎች አንተ በምትፈልገው መንገድ ሳይሄዱ ቀርተው ብትሸነፍ ሌሎችን ጥፋተኞች ማድረግ የምትጀምር ከሆነ ለምትወዳደርበት ቦታ ብቃት የለህም ማለት ነው። የኢጣሊያው ጠቅላይ ሚኒስትር ማቴዮ ሬንዚም ሀገሮች ድልድዮችን እንጂ ግንቦችን መገንባት አይገባቸውም በማለት ትራምፕን ነካ አድርገዋል። ለፍርሃት ባህል አለመንበርከክ መሰረታዊና ወሳኝ ነው የሚል እምነት አለን። የኦባማ ፕሬዚዳንትነት በአውሮፓና በአሜሪካ አዎንታዊ የሆነ ውርስቶ ያልፋል ብለዋል የኢጣሊያው ጠቅላይ ሚኒስትር ዩናይትድ ስቴትስ ከስምንት ዓመታት በፊት አንስቶ በዓለም አቀፍ ደረጃ ከተከሰተው የገንዘብ ቀውስ ለመውጣት ከቁጠባዊ ዘዴ ይልቅ የኢኮኖሚ እድገትን በመደገፏ የኢጣሊያ መሪ አሞግሰዋታል። ሀገሯ ከጦርነት በኋላ እንዴት ከትልቁ ቀውስ ለመውጣት እንደሚችል መንገድ አሳይታናለች። አውሮፓ አሁን ካለው የበለጠ መስራት ትችላለች፣ ይኖርባታልም። ኢጣሊያ በምታካሄደው ትግል ዩናይትድ ስቴትስን እንደ ተምሳሌ ታያለች። በእርግጥ የቤት ስራችንን መስራትም ይኖሩብናል። የኢጣሊያው ጠቅላይ ሚኒስትር በዋይት ሀውስ ቤተ መንግስት ጥሩ አቀባበል ተደርጎላቸዋል። ትላንት ኦፊሴላዊ የምሳ ግብዣ ከተደረገላቸው በኋላ የደመቀ የእራት ግብዣም ተደርጎላቸዋል። በፕሬዚዳንት ኦባማ የተደረገ የመጨረሻው መንግስታዊ የእራት ግብዣ ይሆናል።